የፌዴራሉ ጠቅላይ አቃቤ ሕግ በኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር በዶክተር መረራ ጉዲና ጉዳይ ላይ የ በአስር የመረጃ ማከማቻ ሲዲዎች ላይ የተቀረጸ ተጨማሪ ማስረጃ ለፍርድ ቤቱ ማቅረቡ ተገለጠ። የተከሳሹ ጠበቃ ተቃውሟቸውን ለፍርድ ቤት ማቅረባቸውን ተናግረዋል። ፍርድ ቤቱ በዚሁ ክርክር ላይ ታህሳስ አስራ ዘጠኝ ብይን ለመስጠት ቀጠሮ መያዙን የአዲስ አበባው ዘጋቢያችን መለስካቸው አማ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝሩ ቀጥሎ ይቀርባል። ጠቅላይ አቃቤ ሕግ በዶክተር መረራ ጉዲና ላይ አስር የሲዲ የድምፅ ከምስል ተጨማሪ ማስረጃ እንዳሉት በመግለጽ ጉዳዩን ለያዘው ፍርድ ቤት አመለከተ። አቃቢ ሕግ ቀደም ሲል ኅዳር 22 ቀን 2010 ዓ ም በዋለው ችሎት እስከ ዕለቱ ድረስ በወፌኮ ሊቀመንበር በዶክተር መረራ ጉዲና ላይ ያቀረበው የምስክሮችም ሆነ ሌሎች የሰነድ ማስረጃዎች በቂ መሆናቸውን በመግለጽ ፍርድ ቤቱ በተከሳሽ ላይ ይከላከል የሚል ብይን እንዲሰጥለት ጠይቆ የነበረ ቢሆንም አሁን ያቀረባቸው አስር የድምፅ ከምስል ማስረጃ ሲዲዎች አያይዞ ያስገባው ማመልከቻ ግን ይህን የሚቃረን ይመስላል። ከዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ የማመልከቻውን ይዘት ባጭሩ አንብበውልኛል። በወቅቱ ክሱ ስቀርብ የለ ችሎት የማስረጃውን አይነት ከመጥቀስ ባለፈ የሲዲ ማስረጃውን እንዳለን አላቀረብንም። ይህን ያደረግንበት ምክንያት በሲዲ ላይ ያለው መልእክት ወንጀል እንዲፈጸም የሚቀሰቅስ ስለሆነ ማስረጃውን ማያያዝ አልቻልንም ሆኖም ፍርድ ቤቱ በተለመደው አሰራር መሰረት የሰው ምስክር ሰምቶ ከጨረሰ በኋላ ገላጭ ማስረጃዎችን በችሎት አስቀርቦ የሚመዝን መሆኑን በመገንዘብ አሁን ማስረጃዎቹን አቅርብናል ስለዚህ ፍርድ ቤቱ ማስረጃዎቹን ተቀብሎን ግራ ቀኙ ባለበት በችሎት ማስረጃውን እንዲመለከትልን በተራ ቁጥር አምስት የተጠቀሱትን አስር የሲዲ ማስረጃዎች ከዚህ ሸኝ ደብዳቤ ጋር እያይዘን ልከናለምረ ቤቶታ እኛ በሌለንበት ከሳሽም የከሳሽ ጠበቆችም በሌሉበት በዳኞቹ ቢሮ ወይም ጽህፈት ቤት በኩል ቀረበ። አቶ ወንድሙ ለቪኦኤ እንዳስረዱት ይህ የህግ አግባብ የለውም ባይ ናቸው። የአቃቤ ህግ በመመልከቻ ላይ ማስረጃውን ጠቅሶ ፍርድ ቤቱን የሰው የሰነድ ገላጭ ማስረጃ እና እግዚቱን ማስረጃ መርምሮ እንዲሰጠን በችሎቱ ላይ ጠይቀው አላለው ትክክል አይደለም፣ ውሸት ነው ያልተባለ ነው። ምንድን ነው አቃቢ ህግ ፍርድ ቤቱ ላይ የጠየቀው? የሰነድ ገላጭ ማስረጃና ማስረጃ መርምሮ ብይን ይሰጥልኝ አላለ። በእለቱ በችሎቱ ላይ የነበረው አቃቢ ህግ ያመለከተው ነገር ብሎ ቀሪዎቹን ሁለት የሰው ምስክሮች አንፈልጋቸውም፣ በተሰማው ማስረጃ መሰረት አንደኛ ተከሳሽ እንዲከላከሉ ብይን ይሰጥልኝ ብቻ ነበር ብሎ ያመለከቱት። ይህ እውነት ሆኖ ሳለ አቃቢ ህግ አስራ ሶስት ቀን ቆይቶ በአምስት ዜሮ አራት ሁለት ሺ አስር አመተ ምህረት ተጻፈ መመልከቻ አስር ሲዲዎቹ ያቀረበው ቤቶታ የህግ አግባብም የለውም በወንጀል መቅጫ ስነ ስርአት ስነ ስርአታዊም ያልሆነ አቤቶታ ነው። ስለዚህ ውድቅ ሊደረግ ይገባል። አቶ ወንድሙ በተጨማሪም እንዳሉት ከሆነ በመደበኛ የወንጀል ህግ የማስረጃ አቀራረብ መሰረት የአሁኑን የአቃቤ ህግን የማስረጃ አቀራረብ አጥብቀው ይቃወማሉ። ቤቱ ወይም ደግሞ አቃቤ ህግ ለፍርድ ቤት የሚያቀርበው ክስ ማስረጃ የሰው ሰነድም ይ በለመፋት አይሆንም ወይም ደግሞ በዝምታ ወይ ደግሞ በእንደ ሽብር ክስ ይደበጥልኝ አይልም። በግልጽ ቋንቋ አመልክ ያመለክታል። አስአብ ለፍርድ ቤት የደረሰው ኮፒ ምን ቢሆን ይደርሳል። ይሄ ለቅስቀሳ ያውላል የምባለው የመደበኛ ወንጀል ክስ ጠባይ አይደለም። የሽብር ክስ ቢሆን እንደዛ ይባላል። ዶክተር የተከሰሱበት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በዚህ ክርክር ላይ ቀደም ሲል ብይን ሊሰጥበት ከነበረው ከታሳስ 25 ቀን 2010 ዓ ም በፊት ለታሳስ 19 ቀን 2010 ዓ ም ውሳኔውን ሊያሰማ ቀጠሮ እንደያዘ አቶ ወንድሙ ኢብሳ ለቪኦኤ ተናግረዋል። የፌዴራል ጠቅላይ አቃቤ ሕግ የካቲት 16 ቀን 2009 ዓ ም ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባቀረበው የክስ ማመልከቻ የኦሮሞ ፌዴራልስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ በዶክተር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ ኢሳት የኢትዮጵያ ሳተላይት ቴሌቪዥን እና ኦሮሞ ሚዲያ ኔትወርክ ላይ የወንጀል ክስ መስርቶባቸዋል። ከዶክተር መረራ ጉዲና በስተቀር የሌሎች ተከሳሾች ጉዳይ የሚታየው በሌሉበት እንደሆነ አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ Abra a boca.